ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያለውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ይስጥልን፣ የተከበራችሁ የዋዜማ የፖድካስት አድማጮች፣ ያለፉትን ወራት ፕሮግራማችንን በማድመጥ ሐሳብ ላጋራችሁን፣ አስተያየት ለለገሳችሁን ሁሉ ምስጋናችን የላቀ ነው። ይህ ፕሮግራም በስደት በሚገኙ ኢትዮጵያውያን ጋዜጠኞች ተሰናድቶ የሚቀርብ ነው። እነሆ ወደ ዕለቱ መሰናዶ እንዝለን። በኢትዮጵያ በስልጣን ላይ ያለውን ገዢ ፓርቲ ገልጦና ገላልጦ አደረጃጀቱን ባህሪውንና አሰራሩን ለመናገር ለብዙዎቻችን ፈታኝ ስራ ነው። ፓርቲው ሲበዛ ሚስጥረኛ ነው። እንኳንስ ታዛቢ የፓርቲው አባላት እንኳን ስለዚህ ግዙፍ ፓርቲ አፋቸውን ሞልተው መናገር ይከብዳቸዋል። ኢህአዴግ ዴሞክራሲያዊ ፓርቲ እንዳልሆነ እምብዛም የሚያከራክር አይደለም። ተወያዮቻችን ስለ ኢህአዴግ መራር እውነቶች እየነቀሱ ይነግሩናል። ኢህአዴግ ህወሓት ህወሓት ኢህአዴግ ናቸው። ብአዴን፣ ኦህዴድ፣ ደኢህዴግ ብሎም የአናሳ ክልሎች ፓርቲዎች በረቀቀ የህወሓት ወጥመድ የተያዙ ምርኮኞች ናቸው ይሉናል። ከእንዲህ ያለ መደምደሚያ ያደረሳቸውን ነጥብ በውይይታችን ላይ በዝርዝር የምንሰማው ይሆናል። ለምሳሌ የጉባኤ ሪፖርት እንውሰድ። አንዱ ድርጅቶቹ በየሁለት ዓመቱ ያው እንደምታውቁት ጉባኤ ያካሂዳሉ። ጉባኤ ሲያካሂዱ እንደ ትልቅ የጉባኤ መገምገሚያ የሚሆነው ሪፖርት ነው የጉባኤ ሪፖርት ይሄን የጉባኤ ሪፖርት በተለይ ከአስራ ዘጠኝ ዘጠና ሁለት ወደዚህ ብትወስዱት የአራቱን ድርጅቶች በተናጠል ነው ጉባኤ የሚያካሂዱት። የጉባኤው ሪፖርት ግን ተመሳሳይ ነው። የኦህዴድ የጉባኤ ሪፖርት ከደህዴን ጋር፣ ከህወሓት ጋር ተመሳሳይ ነው። ሪፖርቱ ራሱ የሀምሳ ስልሳ ገጽ ማለት ነው። ተወያዮቻችን የቀድሞ የኮሚኒኬሽን ጉዳዮች ሚኒስትር ደኢታና የቅርብ ጊዜውን የመለስ ትሩፋቶች መጽሐፍ ጸሐፊ ኤርሚያስ ለገሰ እንደዚሁም ባልደረቦች የደረሰ ጌታቸውና መስፍን ነጋሽ ናቸው። ኤርሚያስ ከኢህአዴግ ጋር ከ12 ዓመታት በላይ በተለያየ የኃላፊነት ደረጃ በተለይም በፓርቲ ስራ ጉዳይ አገልግሏልና ውስጥ አሰራሩን ይነግረናል። ሌሎችም የምናነሳቸው ብዙ ውስጠ ጉዳዮች አሉ። የፕሮግራሙ አዘጋጅ አርጋዋሽኔ አብራችሁን ቆዩላለሁ። ከዋዜማ ጋር የሚኖራችሁ ቆይታ የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ኤርሚያስ ከአንተ ልጀምር። የመጀመሪያውን ጥያቄ እንደምናውቀው ሁላችንም ኢህአዴግ በውስጡ አራት አባል ድርጅቶችን ይዟል። እነዚህ ድርጅቶች በብሔር ላይ የተዋቀሩ ድርጅቶች ናቸው። በእነዚህ ፓርቲዎች በእርስ በርሳቸው ያለው ግንኙነት ምን ይመስላል ይሄንን እስቲ በማንሳት እንጀምር ጥሩ አመሰግናለሁ አርጋው እኔ እንግዲህ ከውስጠ ድርጅት አንጻር ባነሳ ነው የሚሻለው እና ብዙም የሰራሁት በውስጠ ድርጅት አካባቢ ስለነበረ በውስጠ ድርጅት አካባቢ ያለውን ነገር በብንባየው ይሻላል የሚል ሀሳብ ነው ያለኝ። እና ጥሩ በተለይም በተለይ በፓርቲዎች ግንኙነት ስልህ አራቱ ድርጅቶች መካከል አዘውትሮ የሚነሳው ነገር አንዱ የህወሀት የበላይነት የሚል ነገር ይነሳልና፣ እሱንም ጨምር አብረህ አንሳው። ውክልናቸውንም በተመለከተ በተለይ የህወሀት የበላይነት ያገኘበት ብዬ የማስበው የመጀመሪያው ነጥብ ራሱ አደረጃጀቱ ይሄ ይሄ አደግ የሚባለው አደረጃጀት ህዋትን በተለየ መልኩ እንዲጠቀም አድርጎታል የሚል ሀሳብ ነው ያለኝ። እንግዲህ ይሄ ከምን አንጻር ነው የማነሳው? ኢቨን ፍትሀዊ ድልድል እንኳን ቢኖር እንደ ፓርቲ ፍትሀዊ ድልድሎች እንኳን ቢኖሩ በወሳኝ ቦታዎች ላይ የመደልደል እድል አለው። ሌላውን ትተ ነው ይሄ ይፍታይነቱን ትተነው በፍታይነት መልኩ እንኳን ቢደለደል ህወሓት ኦህዴድ፣ ብአዴን እና ደኢዴን ሪፕሬዘንት የሚሆኑበት ነገር አሁን ለምሳሌ በስራ አስፈጻሚ ደረጃ ብትሄድ እኩል እኩል ነው የሚወከሉ ዘጠኝ ዘጠኝ ዘጠኝ ስራ አስፈጻሚ ነው ያላቸው። በምክር ቤትም ብትሄድ አሁን ወደ ሀምሳ አድጓል እያንዳንዳቸው ሀምሳ ሀምሳ ሀምሳ የሚወከሉበት ነው ያለው እና ይሄ ነገር ከህዝብ ስርጭት አንፃር ብናየው ኢቭን መደላድሉ እንኳን ፍትሀዊ ቢሆን ስድስት ሚሊዮን ህዝብ ወክያለሁ የሚለው ህወሓት ሰላሳ ምናምን ሚሊዮን ወክያለሁ የሚለው ከሆዴድ ጋር ወይም ደግሞ ከሀያ ምናምን ሚሊዮን ወክያለሁ ከሚለው ባህዴን ጋር በእኩል መልኩ ነው የሚደለደለው እና ፍትሀዊ ነገሮች እንኳን ቢኖሩ በስራ አስፈጻሚ እና በምክር ቤት የሚደለደለው ቁጥር በእኩል መጠን መሆኑ በራሱ ይጠቅመዋል። ይሄ አንደኛው ፖይንት ነው። ሁለተኛ አሁንም ፍትሃዊ ድልድል አለ ብዬ ወስጄ፣ የፖለቲካ ሹመቱንም ብታይ በፖለቲካ ሹመቱ ህወሓት አይነት ነው የሚወስደው በእኩል እንኳን ቢደለደል ማለት ለምሳሌ እኔ የማስታውሰው እዛ በነበርኩ ሰዓት በአስራ ዘጠኝ ዘጠና ስምንት ዘጠና ዘጠኝ ላይ አንድ መቶ አምባሳደሮች ይመደቡ ተባለ እና አንድ መቶ አምባሳደሮች ሲመደቡ እዛ ኢህአዴግ ጽህፈት ቤት የተደረገው ኢህአዴግ ቢሮ የተደረገው ነገር ምንድን ነው? ሀያ አምስት ሀያ አምስት አምባሳደር ሊሆኑ የሚችሉ ሰዎች ከእያንዳንዱ ብሔራዊ ድርጅት ነው እንዲወጣ የተደረገው እና ሀያ አምስት የህወሓት አምባሳደር፣ ሀያ አምስት የኦህዴድ አምባሳደር፣ ሀያ አምስት የደህዴን እና ሀያ አምስት ስለዚህ የተወሰነ ለሌላው ተሰጥቶ ማለት ነው እና ፍትሐዊ ስርጭቱን ቢኖር በምክር ቤት በስራ አስፈጻሚ በፖለቲካ ሹመት አንጻር እንኳን ከህዝቡ ሬሾ የተሻለ የሚያገኝበት ሁኔታ ነው የምታየው። ያ ብቻ አይደለም። በመንግስታዊ ኃላፊነት እና ቢሮክራሲ ውስጥ ብትወስድ እንዳልኩ ፍትሐዊ ነው በሚለው ወስጄ ነው እኩል ተሰራጨ በሚለው ወስጄ፣ በቢሮክራሲው በመንግስት ኃላፊነት ውስጥ የሚደለደለው ሰው አንጻራዊ በሆነ መልኩ በህወሓት ውስጥ ያለው ሰው ተጠቃሚ የሚሆንበት ነገር ነው የማየው እና እኔ ያው በምሳሌ ውስጥ ስላለው በምሳሌ ማስረዳቱ ጠቃሚ ይመስለኛል ለምሳሌ በአስራ ዘጠኝ ዘጠና ስምንት ዘጠና ዘጠኝ ላይ ወደ ቢሮክራሲው እንዲገቡ የተደረጉ ነገሮች በግልጽ የተወሰነ ውሳኔ ምንድነው ኢቭን እንግዲህ የሲቪል ሰርቪሱ ህግ ተጥሶ የፓርቲ አባላት የህወት የህዴ የእነዚህ አራቱ ድርጅት አባላት ወደ ቢሮክራሲው እንዲገቡ ተደርገዋል ለምሳሌ ትልልቆቹን መስሪያ ቤቶች ብትወስድ የጉምሩክ፣ አየር መንገድ፣ የዩኒቨርሲቲ መምህራን፣ የአዲስ አበባ አስተዳደር፣ ኮሚኒኬሽን ጽሕፈት ቤት እነዚህን የመሳሰሉ ጽሕፈት ቤቶች ኦልሞስት አዲስ ግራጁዌት ካደረጉ ከሀያ ሺህ ያላነሱ ወጣቶች በእነዚህ ተቋማት እንዲቀጠሩ ተደርጓል። እነዚህ ወጣቶች የተቀጠሩት በመደበኛው የሲቪል ሰርቪስ ህግ አይደለም። የተቀጠሩት በፓርቲ መዋቅሩ ነው የተቀጠሩት ሲቀጠሩ ግን አሁን እንዳልኩ ሬሽዮ ፍታዊ ነው በሚለው ብንወስድ ሀያ ሺ ውስጥ አራት ሺ አራት ሺ አራት ሺ ወይም ኢኳሊ እንዲመደብ ነው የተደረገው እና በምደባ ደረጃ እንኳን ወደ ቢሮክራሲው የገባው የአባል የህወሓት የተሻለ ቁጥር ይዞ የሚወጣበትን ሁኔታ ነው የምናየው። ይሄ የመጀመሪያው ጉዳይ ነው። ሁለተኛ፣ ህወሓት የበላይነት ከማረጋገጥ አንጻር ፍታዊ የሚመስሉ ግን ደግሞ ቦታቸውና ከፍተኛ ስልጣን ሊኖራቸው የሚገቡና ያዳከማቸው ተቋማት አሉ። ለምሳሌ ፓርላማን ውሰደው፣ የፓርላማ ሬሽዮውን ብታይ በህዝብ ስርጭቱ በምን የተሰራ ነው እና ከየትኛውም ሀገር የፓርላማ ስልጣን ከፍተኛ ነው። ነገር ግን ኢትዮጵያ ውስጥና ኢህአዴግ ውስጥ ስትመጣ እንደ ፓርላማ ዝቅተኛ ስታንዳርድ ያለው የለም። በቃ እንደውም የኢህአዴግ እነዚህ ከፍተኛ አመራርና ኢህአዴግ አባላት ወደ ፓርላማ እንዲገቡ ሲታሰብ ከሌ ታመመ እንዴ ነው የሚባለው ወይ ህመማ ሞት ሊያገግም ነው የሚገባው ወይም በፖለቲካው መድረክ አስፈላጊነቱ ሲቀንስ ነው። እና እነዚህ ኢኳሊ ሪፕሬዘንት ሊደረጉ የሚችሉ ቦታዎችን ራሱ የማዳከም ስራ እና የንቀት ቦታዎች እንዲደረጉ ተደርገዋል። ይሄ በሌላ መልኩ ስታየው ህወሓትን የሚጠቅመው ነገር ነው። ከፍታይም ተደርጎ ዲሚኒሽ የተደረጉ ቦታዎች ማለት ነው። በሶስተኛ ደረጃ በወከለ ህብረተሰብ ያለው ኮንስቲቱዌንሲን እዚህም ላይ ልንነጋገርበት የሚገባ ይመስለኛል። እኔ በግሌ የማምነው ነገር ምንድን ነው የህወሓት አንጻራዊ በሆነ መልኩ የትግራይ አካባቢ አንጻራዊ በሆነ መልኩ ኮንስቲቱዌንሲ ያለው ከሶስቱ ብሔራዊ ድርጅቶች በተለየ ማለት ነው እና እሱን እንደ መሰረት ሲጠቀመው ታያለህ። በተለይ በውስጠ ድርጅት ስብሰባዎች ላይ የዚህ የተማረውን የትግራይ ህብረተሰብ የእኛ ግሩፕ ነው በሚል ሌሎቹ ግን ያንን ህብረተሰብ እንዳልወከሉ የሚያሳይ ነገር ትሰማለህ፣ ታያለህ እና ይሄ ኮንስቲትዌንሲው በተወሰነ ጉልበት ፈጥሮለታል ህወሓት የሚል አለኝ እና ሌሎቹ ግን ለምሳሌ ብአዴንን ብታየው በጣም በጣም እኔ ከአራቱ ብሔር ድርጅቶች የመጨረሻ ደረጃ የምሰጠው ብአዴንን ነው። የተቀባይነት እንግዲህ አማራ ኮንስቲቱዌንሲ የሚለው ተቀባይነትን ይወክላል አይወክልም። ትረዱኛላችሁ። እና መጨረሻ ደረጃ የያዘው ብአዴን ነው። ኦህዴድን ብትወስድ አንጻራዊ በሆነ መልኩ ይሄ የኋላ ታሪክ የመጎጠት ስራ ኦህዴድ ውስጥ ስለሚሰራ ያቺ የኋላ ታሪክ የሚጎትታት ነገር በተወሰነ መልኩ እንዲሰማ አድርጎታል ኦህዴድን እና ከህብረተሰቡ አንጻር ሪላቲቭሊ ከባዴን የተሻለ ነው። ደሂዴን ደግሞ ወይም ደሂዴክ ይሄ ደቡብ ህዝቦች ኢትዮጵያ ግንባር የሚባለው የደቡብ ማለት ነው። እሱ ደግሞ ወደ ውስጥ ገብተህ ስታይ በጣም የሚገርሙ ነገሮች በደሂዴግ የምታየው ምንድን ነው? እርስ በራሳቸው እንኳን የሚናናቁ ካድሬዎች ናቸው። እርስ በራስ ይሄ ከፍተኛ ካድሬው መዋቅሩን ያለውን ብታይ ለምሳሌ የሲዳማ ካድሬ የወላይታውን ካድሬ ሲንቅ ነው የምታየው። እና በአንጻራዊነት እርስ በራስ እንደ ጠላት የሚተያዩ ናቸው። እና አይደለም ወደ ህዝቡ ወርደህ በካድሬው ደረጃ እንኳን አንድ አይነት አመለካከት አንድ አይነት ስሜት ያለበት አይደለም። ይሄ ዳይዴግ የሚባለው በአራተኛ ደረጃ የኢህአዴግ የሚመራባቸው መርሆች ናቸው። ሁለት ፖይንቶችን ከዚህ አንጻር ማንሳት ፈልጋለሁ። አንደኛው ይሄ ዲሞክራሲያዊ ማዕከላዊነት የሚባለው ነው በዚህም ላይ እነደረሰም መስፍንም አስተያየት ቢሰጡበት ጥሩ ይመስለኛል እና እንደምታውቀው መጀመሪያ እስከ ዘጠና ሶስት የቡድን አምባገንነት ነው የነበረው። ይሄ ዲሞክራሲያዊ ማዕከላዊነት በራሱ የቡድን አምባገንነት የፈጠረበት ነበር እና በኋላ ግን ወደ ግለሰብ አምባገንነት ነው የሄደው እና መለስ ወይም በድርጅት በሚባለው ቃል ያለውና የተናገረው ነገር እስከታች መዋቅር የሚሄድበት ነገር ነው የሚፈጥረው እና ይሄ ዴሞክራሲያዊ ማዕከላዊነት በተለይ ለህወሓት ትልቅ ጉልበት ተብቶታል ብዬ ነው ማምነው። ምክንያቱም በበላይ አካል ላይ የነበሩት እነሱ ስለሆኑ የእነሱ ሀሳብ ነው እስከ ታች ድረስ የሚወርደው እና ለዚህ ጥሩ ምሳሌዎች የሚሆነው ራሱ የባድመ ውሳኔ ነው። የባድመ ውሳኔ በዴሞክራሲያዊ ማዕከላዊነት የህወሓት ሰዎች ሌላውን ያሳመኑበት ነጥብ ነው፣ ወይም በግድ እንድትቀበል የተደረግበት ነው። በዚህ ደረጃም የሚሰሩ ስራዎች አሉ። ጥሩ ኤርሚያስ፣ ተጨማሪ ነጥቦችን አነሳላለሁ አሁን ምን እድል ለመስጠት ነው ባነሳቸው ላይ መስፍን እና ደረሰ የምትጨምሩት ካለ እዚሁ ላይ እድል ልስጣችሁና ወደ ኤርሚያስ ቀሪ ጥያቄዎች ይሄዳሉ። በተለይ በዚህ በህዋ ተጽዕኖ ላይ ሌላ ተጨማሪም ጥያቄ ስላለኝ ማለት ነው። ደረሰ ለአንተ ልስተ እድሉን እኔ መቼስ ሞሮለስ ኤርሚያስ ያነሳቸው ፖይንቶች የሚደግፉ ፖይንቶች ነው የማነሳው ዛሬ ምክንያቱም ሁሉ የሚነገር ነገር ህወሀት ኢህአዴግን የመሰረተ ብቻ ሳይሆን ሁል ጊዜ የሚያሽከረክር የሚያውጠነጥን ማዕከላዊው ፓርቲ ነው፣ ሄጀመኒክ የሆነ ኮንትሮል ያለው ፓርቲ ነው ይባላል። ግን ቅድም ቆጥሮ መስጠት እና መቀበል እንተባለው ቆጥረን፣ ግን አይተነው አናውቅም። እንዴት አርጎ ነው ይሄ ፓርቲ ሌሎቹን ፓርቲዎች ራሱ ኢህአዲግን እንደ ግንባር እና የመንግስት መዋቅሩ የፌዴራላዊ መንግስት መዋቅሩን የሚያሽከረክረው የሚለው ላይ ኤርሚያስ አሁን በጣም ብዙ ነጥቦች ነው አንስቶ ያስቀመጠው። እኔ እስካሁን እሱ ያነሳቸውን ነጥቦች አርጋው ጊዜ ከሰጠኸኝ በአራት መንገድ አያቸዋለሁ፣ በአራት መንገድ አያቸዋለሁ። አንደኛ አስተውላችሁ አይታችሁ እንደሆነ ህወሀት ኢህአዲግ ከመመስረቱን በፊት በዚህ በብሔር ጥያቄ ወይም በብሔር ጉዳይ ከፋፍሎ የመግዛትና የማሽከርከርን ነገር የጀመረው ገና ትግል ሲጀምር ነው። እንደምታውቁት የኢህአፓን በኢትዮጵያ ብሔርተኝነት የተደራጀ ግራ ዘመም የሆነ የብሔር ጥያቄን ማጠንጠኛ ምናልባት ከህወሀት መሪዎች ከራሳቸው በፊት ቀድሞ ያነሳን ድርጅት ኢትዮጵያዊ ብሔርተኛ ስለሆነ ብቻ የትግል ሜዳ በመንሳት ከግራ በመምታት የተነሳ ድርጅት ነው። እና እኔ የኢህአፓ መመታት የሚያሳየኝ ፕሮግሬሲቭ ሌፍት የምትለው በብሄር በዘውግ ያልተደራጀ ወይም በብሄር በባህል መሰረት ላይ ያልተደራጀ ኢትዮጵያ ብሔርተኛ የሆነ ግን የብሄር ጥያቄ መመለስ አለበት የሚል መልታዊ ኤትኒክ በፕሮግሬሲቭ ሌፍት የሆነ ኤንቲቲ ለመጀመሪያ ጊዜ የተመታበት ሂደት ነው። እና ከኢህአፓ ከትግሉ መውጣት በኋላ ዘውጌ ብሄርተኛ ድርጅቶች ብቻ በኢትዮጵያ የፖለቲካ ምህዳር ላይ እንዲንሳፈፉ አድርጓል። ስለዚህ ህወሓት ዘውጌ ብሄርተኝነትን የመንደሩ ጨዋታ በሩል ኦፍ ዘ ጌም እንዲሆን ያደረገው ድሮ ነው፣ ስልጣን ላይ ሳይመጣ። ከዛ በኋላ የቀሩትን ብታያቸው እንደ ኦጋዴን ብሔራዊ ነፃ አውጪ ግንባር፣ እንደ ኦሮሞ ነፃ አውጪ ግንባር ያሉ፣ እንደ አፋር ነፃ አውጪ ግንባር ያሉ በዘውጌ ብሄርተኝነት ብቻ የሚንቀሳቀሱ ጸረ ደርግ የሆኑ ሎ ሌቭል ላሰንስ ያላቸው በጣም ዝቅተኛ የሆነ ጉልበትና አቅም የነበራቸው ድርጅቶች ናቸው። ሁለተኛ የዘውጌ ብሄር ድርጅቶችን እኔ ማዋለድ እና ማጥፋት እለዋለሁ። በዚህ የታወቀ ነው። እንደምታውቀው ለምሳሌ ኢህዴን የሚባለው ድርጅት አጀማመሩ ከኢህአፓ በወጡ ፕሮግሬሲቭ ሌፍት የሆነ አቅም የነበራቸው ግን ራሳቸውን በብሄር ያላደራጁ ሰዎች የጀመሩት ንቅናቄ ነበር። ከህወሓት ጋር ግን ከተደራጁ በኋላና የትጥቁ ትግል ካለቀ በኋላ ከኢህዴንነት ወደ በአዴንነት ወደ ታች እንዲወርዱ አይ ኢትዮጵያ ያደላችሁ አማራ በሚለው ስምና ቅርጽ መደራጀት አለባችሁ ብለው እንዲቀንሱ ኢነሴንስ ስል ካላቸው ቁመና እንዲያንሱ ያደረገ ብሄር ድርጅት የማዋለድ አቅም ወይም ፈቃድ ያለው ድርጅት ነው። ኦህዴድ እንዴት እንደተመሰረተ ሁላችሁም ታውቃላችሁ። አምቦ ከተደረሰ በኋላ የተቋቋመ የኦሮሞን ህዝብ የሚወክል ድርጅት ያስፈልጋል ተብሎ ከደርግ ዝቅተኛ መኮንኖች ውስጥ ለኢህአዴግ እጃቸውን ከሰጡ ሰዎች መካከል የተፈጠረ ድርጅት ነው። ስለዚህ የብሔር ድርጅቶችን ማዋለድ እና እንዲፈጠሩ በማድረግ ሰርቷል። ከዛ በኋላ ማይተህ እንደሆነ ወደ በተለይ በስልጣን ከመጣ በኋላ የክልል እውቅና ለመስጠት ኢህአዴግ ሁል ጊዜ በተለይ ህወሀት ሁል ጊዜ የመጨረሻውን ውሳኔ ይወስናል። አንድ ምሳሌ ልስጥህ። ለብዙ ጊዜ የሲዳሞ ክልል ልሂቃን ወይም ኤሊቶች እኛ ወደ አምስት ሚሊዮን ህዝብ የሚቆጠር ህዝብ ኖሮን እንዴት ነው የራሳችን ክልል የማይኖረን ከሌላው የደቡብ ህዝብ ጋራ ተጨፍልቀን ደቡብ ለምን እንባላለን? ህወሀት ራሱ ያን ጊዜ ወደ አራት ሚሊዮን ነበረው። አሁን ስድስት ሚሊዮን ሲል እርም ያሰብችዋል ነው ያለው። ሀረሪ ብሔራዊ ክልልን ብትወስድ ከሶስት ሚሊዮን ህዝብ በላይ ያልሆነ የሀረሪ ህብረተሰብ የራሱ ክልል አለ ለምን እኛ ይሄ መብት አይሰጠንም ሲባል አይሪመንበር መለስ ዜናዊ እንደ ፓርቲ አቋማችሁን እደግፋለው፣ እንደ መንግስት ግን ልፈቅድላቸው አልችልም ብሎ የሲዳሞን ልሂቃን እምቢ ሲል ስለዚህ በብሔር እንደራጅ የሚሉትን አትደራጅም ብሎ የመከልከል አንዳንዴ ደግሞ የልዩ ዞንነት ወይም በክልል ስር የስልጣን ጥያቄ በብሔር ሲመጣ ደግሞ የመፍቀድ ትዝ ይላችኋል። አሁን የስልጤ የራስን ብድል በራሴ መወሰን መብት የተደረገ ጊዜ ስልጤነን ያሉ ሰዎች አይ እኛ የጉራጌ አካል አይደለንም፣ ከየመን ነው የመጣ ነው እንዲያውም ከአርጎባና ከሀረሪ ሰዎች ጋር ነው የምንዛመደው፣ ስለዚህ እንደ ስልጤ እንደራጅ እና ልዩ ዞን ይሰጠን ብሎ በጉራጌ ከጉራጌ ክልል ነፃ እንውጣ ሲሉ መጀመሪያ ኢህአዴግ እንደ ድርጅት እምቢ አለ። ኋላ ገር ሪኮግናይዝ አደረጋቸው እና የመንሳት የመፍቀድ አንዳንዴ ደግሞ የመፍረድ፣ ይሄኛው መሬት ለዚህኛው ብሔረሰብ ይገባል። ለምሳሌ በሶማሌ እና በኦሮሞ ክልል መካከል የድንበር ጠብ ነበር ሊበን በሚባል ወረዳ ላይ። በዛ በኩል ስትሄድ ካርጌሌና አፍደር የሚባሉ የሶማሌ ዞኖች አሉ። በዚህ በኩል ነጌሌ ቦረና ያለበት ሊበን የሚባል ዞን አለ። እና ሬፈረንደሙ በሚደረግ ጊዜ ወረዳና ቀበሌ እንኳን እያቋጠሩ ይህን ለኦሮሞ ይሄንን ለሶማሌ ይሉ የነበሩት የህወሀት ካድሬዎች ናቸው። አሁን መጨረሻ ላይ ኤርሚያስ የጠቀሰው ነገር አለ። ይሄ የመደጋገፍ ያለው ክልላት ከተፈጠሩ በኋላ ደግሞ ከስር ስልህ ባለፈው መስፍን ጠቅሶታል። እንደ ታኮ አድርጎ ሰዎችን ማስቀመጥና ከላይ የክልሉ ብሔር ተወላጅ ዝም ብሎ የስም ስልጣን ይኖረዋል፣ ከስር ግን የህወሀቱ ጋድሬ ያሽከረክረዋል። በዚህ የሚታወቁት መቼስ የሶማሌ ክልል እና የጋምቤላ ክልል ናቸው። እርግጥ አፋርም፣ ቤኒሻንጉል ጉሙዝም ላይ ከፌዴራል ጉዳዮች እየተመደቡ እናግዛለን ብሎ የሚመጡ የህወሀት ካድሬዎች አሉ፣ ተቆጣጣሪዎች። ሶማሌና ጋምቤላ ግን በዚህ በጣም በጣም የረጅም ጊዜ ሬከርድ ያላቸው ናቸው። ጋምቤላን ለብቻው ስትወስደው አንድ የሚገርም የህወሀት ዲዛይን አለ። ምንድን ነው? ሁለቱን ትልልቅ ማህበረሰቦች ኑዌርን እና አኝዋክን ኦልተርኔት እያደረጉ ማጣላት። ስለዚህ አንድ ግምገማ መቼስ ከተደረገ በአሁኑ ኑዌር ከሆነ የክልሉ ፕሬዚደንት በግምገማ ይወርዳል። በሚቀጥለው አኝዋ ይሆናል። አኝዋው ደግሞ ካጠፋ እሱ ይወርዳል፣ ሌላ ኑዌር ይመጣል እና ሁለት ብሔረሰቦችን ትልልቅ ብሔረሰቦችን እርስ በርስ እያጋጨህና ባላንስ እያደረጉ ዲቫይደንድ ሩል የማድረግ ስራ ሁሉ ይሰራል። ስለዚህ ዘርፈ ብዙ ነው በአይነ ህወሀት የብሔር ፖለቲካን የሚያራምድበትና ስልጣኑ በዚህ ፌዴራል ላይ በሆነ ስርዓት ውስጥ ለማቆየት ለማሰንበት የሚጠቀምበት ዘይቤ ወይም ፈሊት ዘርፈ ብዙ ነው። በፓርቲም ውስጥ ከፓርቲም ውጪ በክልሎቹ አስተዳደር እና አካሄድ ውስጥ ሁሉ ታየዋለህ ለማለት ነው። አርጋው እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ አድርሱ። መሰናዷችን ይቀጥላል ከዋዜማ መስፍን በመዋቅሩ ላይ የምትሰጠው አስተያየት ካለ ድሉ ልስጥህ፣ አለበለዚያ የሚቀጥለውን ጥያቄ አስከትላለሁ። እሺ፣ አጠር አድርጌ ለመናገር ሞክራለሁኝ። ሁለት ሶስት ነጥቦች ብቻ ነው የማነሳው። አንደኛው አብዛኛው ህወሀትን ከሌሎቹ በኢህአዴግ ውስጥ ካሉት ድርጅቶች ጋር ሲነጻጸር የበለጠ ጉልበትና ተጽዕኖ እንዲኖረው ያደረጉት ሁለት መሰረታዊ ነገሮች ይመስሉኛል። አንደኛው ከታሪክ ጋር የተያያዘ ነው። ምን ማለት ነው? ከደርግ ጋር የተደረገውን ትግል በዋናነት የመራውና በጣም ዲሳይሲቭ የሆኑትን የወታደራዊ ድሎች የመራው ወይም ያደረገው ህወሓት ነው። ስለዚህ ደርግ ወድቆ ወደ መንግስትነት ሲለወጡ የበፊቶቹ ሽፍቶች፣ የበፊቶቹ የነፃነት ታጋዮች ኮታንኮት ወደ መንግስትነት ሲለወጡ በድርጅቱ ውስጥ ከነበሩት አባል ፓርቲዎች በንጽጽር ሲታይ ህወሀት በሁሉም መመዘኛ የተሻለ አቅም ነበረው። ሁለተኛው አሁንም ምናልባት ከታሪክ ጋር ሊያያዝ ይችላል ግን የግድ ከታሪክ ጋር ላይ እያያዙ የሚችል ይሆናል ሁለተኛው የህወሀት አቅም ምንጭ አድርጌ የማየው ህወሀት ከሌሎቹ ፓርቲዎች በተለየ ፍላጎቱን በግልጽ የሚያቅ ድርጅት ነው። በፊት ለፊት የሚነገረንንም ፊት ለፊት ያልተነገረንንም ጨምሮ ግን የሚሰራውን የሚያቅ ድርጅት ነው። ህወሀት ለምሳሌ ኤርሚያስም ደረሰ የሚያነሱት ድርጅት ውስጥ ያለው ስትራክቸር ህወሀት መንግስት ወደ መንግስት ስልጣን ከመቶም በኋላ የመንግስት ስልጣን የሚጠቀሙበትን መንገድ ስናይ እነዚህ ግልጽ የሆነ ፍላጎትና አላማ መጀመሪያውኑ ህወሀት እንደነበረው ያሳያል። ወደ ታሪክ አንጻር ደግሞ ስንመለከት ለምሳሌ አደረጃጀቱን ለመወሰን ሌሎቹ ሶስት ድርጅቶች ከህወሀት ጋር ለመደራደር የሚያበቃቸው ምንም አይነት መነሻ አልነበራቸው። ምንም አይነት ምሁራዊ ወይም በአስተሳሰብ ወይም በርዮት ዓለም ደረጃ ምንም መነሻ አልነበራቸው። ያው ሶስቱንም ድርጅቶች የምናውቃቸው ስለሆኑ ብዙ ወደ ዝርዝሩ አልገባም፣ ግን ብቁ አልነበሩም። ከህወሀት ጋር ሲነጻጸሩ መሪዎችንም በማፍራት ርዮት ዓለማዊ ትንተናዎችንም በመስጠት ህወሀት በጣም በተሻለ ደረጃ ላይ ነበር። መሪዎች ስን የፖለቲካን የወታደራዊ መሪዎችንም ጭምር። ስለዚህ የታሪኩ ውጤት በራሱ ህወሓትን የበላይ እንዲሆን የሚያደርግ ነበረ። አፈጣጠሩ ራሱ ማን ነው ህወሓት ለሌሎች የሚያከፋፍለው ወይም ሌሎችን ላይ ተጽዕኖ ሊያሳድር የሚችለው የሚችልበት ጉልበት ነበረው፣ ወታደራዊ ጉልበት፣ ከጥቂት ጊዜ በኋላ ደግሞ የኢኮኖሚ ጉልበት ስለዚህ የህወሓትን ያህል ሌሎቹ ደጋፊንም አትራክት በማድረግ ወይም ጠላትንም በመቅጣት ጉልበት አልነበራቸው። ስለዚህ የህወሓት የበላይነት ከዚህ ከታሪክና ከነበራቸው አመጣጥ አንጻር በጣም የተያዘ አድርጌ ያዋለው ነገር ላለማርዘም እዚህ ላይ ላቁም አለ። እሺ አንዳንዶቹ ነጥቦች እንመለስባቸዋለን። ኤርሚያስ ወደ አንተ ልምጣ። ቀደም ሲል አንተም ከነገርከን ገለጻ በይፋም ከሚታወቀው በተግባር የምናያቸው የኢህአዴግ አባል ድርጅቶችን ነው። መቼስ መሬት ላይ በየክልሉም በስልጣን ላይ ያሉት እነዚሁ ፓርቲዎች ናቸው። በደቡብ ኢህአዴግ፣ በኦሮሚያ ኦህዴድ፣ በአማራ ክልል ብአዴን እና በትግራይ ህወሓት አለ። ከዛ ባሻገር እንግዲህ አንዳንድ የኢህአዴግ የስራ አስፈጻሚ እና የማዕከላዊ ኮሚቴ አባላት አሉት። ግን ሀሳባዊ ነው፣ ድርጅቱ የሚታይ አይደለም ብዙ ብዙውን የተግባር ስራ የሚያከናውኑት እነዚህ አባል ድርጅቶች ናቸው እና ችግሮች በሚፈጠሩበት ጊዜ፣ ለምሳሌ አንዳንድ ጊዜ የሙስና ጉዳዮች ሊነሱ ይችላሉ። በፓርቲ ውስጥ የተለያዩ ጉዳዮች ይነሳሉ እና ይሄ በአባል ድርጅቶችና በዋናው ጃንጥላው መካከል እንዴት ነው ስራው የሚሰራው? እንዴት ነው ግንኙነቱ? ይህንን ብትነግራለህ። ጥሩ አርጋው እንግዲህ፣ እኔ አንዱ ውስጥ ሆኜ ካየሁት ነገር ልነሳና ኢህአዴግ እንደ መሸሸጊያ ነው የምቆጥረው። እኔ እንደ መሸሸጊያ ነው ስልህ፣ አሁን በተለይ ራሱ ግንባር መሆኑ እና ኢህአዴግ የአራቱ ድርጅቶች ግንባር ነው እንጂ በግለሰብ ደረጃ የሚያገባው ድርጅት አይደለም እና እኔ አስተውለ ከሆነ መጽሐፌ ላይ ኢህአዴግ ውስጥ ያሉ ግለሰቦች አፍቅሮ ብሔር የሆኑበት አፍቅሮ ዘንግ የሚለው ወይ አፍቅሮ ብሔር የሆኑበት ምክንያት ኢህአዴግ እንደ ድርጅት የመሸሸጊያ ኢንስትሩመንት የሚሆንበት ጊዜ አለ። አሁን ለምሳሌ በግለሰብ ደረጃ አንድ ኤክስ የሚባል ሰው በሙስና ገምግመኸው ወይም በመጥፎ ባህሪ ገምግመኸው እንደ ኢህአዴግ ገምት መው ማለት ነው። ወደ የብሔራዊ ድርጅቶቹ ሲሄድ በተለይ ህወሓት ጋር ወይ መድበውት ወይም ምን ብለውት ነው የሚያዩት ወይም ደግሞ ምን ጥያቄ ይነሳል? ኖ ኖ ኖ ኢህአዴግ የግለሰብ ድርጅት ስላልሆነ በግለሰብ ጉዳዮች ላይ አያገባውም እና የሚያገባው ብሔራዊ ድርጅቱ ነው ትባላለህ እና እኔ ራሱ የኢህአዴግ እንደ መሸሸጊያ ተቋም ያገለግላል ብዬ ነው ማስበው እንደ ድርጅት ማለት ነው። ከዛ በተጨማሪ የድርጅቶቹ አሁን እንዳልኩህ ደህደግ ደህደግ እንደ ድርጅት መደራጀት ነበረበት ወይ የሚለውን ቅድም ደረሰ ካነሳው ጥያቄ ጋር ነው የማያይዘው። የሲዳማን ጥያቄ አንስቶ ነበረ። የስልጤ የጉራጌ አዎ፣ የስልጤም የጉራጌም ተነስቷል እነዚህ ድርጅት በራሳቸው ራሳቸውን የቻሉ እንትኖች ናቸው። የሆነ የሚወክሉት ማህበረሰብ አለ። እነዚህ የሚወክሉት ማህበረሰብ ታስታውሱ ከሆነ የደኢህዴግ ስም ደኢህዴግ አልነበረም። ደኢህዴን ነበር የነበረ ንቅናቄ ነበረ። ከንቅናቄ ነው ተቀይሮ ወደ ግንባርነት የመጣው። ስለዚህ የተደረገው ነገር ምንድን ነው? በተለይ ከዚህ ከሲዳማ ጋር ተያይዞ ንቅናቄው እንዲፈርስ ነው የተደረገው። ንቅናቄው ፈረሰ ማለት እያንዳንዳቸው ድርጅቶች ህልውና ይዘው ነበረ ወደ ደህዴን የሚመጡት። የሲዳማ ንቅናቄ፣ የጉራጌ ህዝቦች ምናምን እየተባለ የራሳቸውን ፓርቲ መስርተው ነበረ የሚመጡት። በፊት ማለት ነው። ዘጠና አምስት ላይ ማለት ነው። እስከ ዘጠና አምስት ከዛ ግን የተደረገው ድርጅቶቹ በሙሉ እንዲፈርሱ ተደረገ። ስለዚህ ከፈረሱ በኋላ በግለሰብ ደረጃ የደህዴን አባል ሆኑ ማለት ነው እና ጥያቄውም ተውጦ የሚቀርበት ጥያቄው መዋጥ ብቻ ሳይሆን ድርጅቶቹ እርስ በራስ ግለሰቦቹ የማይዋሃዱበት ሁኔታ ነው ያለው። እና አንጻራዊ በሆነ መልኩ ህወሓት ጋር ውህደት ታያለ። በግለሰብ ደረጃ በቡድን ደረጃ ውህደት ታያለ። እነዚህ ጋር ግን እንደ ጠላት ነው የሚተያዩት እርስ በራስም እና ያንን ነጥብ ነበረ ለማንሳት የፈለኩት። ሌላ ደግሞ በጣም እኔ ሁሌም የሚገርመኝ ነገር ልጨምር እና አንድ ጊዜ የታስታውሱ ከሆነ በ1999 ላይ አዳማ አዳማ የከፍተኛ አመራሮች ስልጠና ተብሎ አዳማ ስልጠና የካድሬ ስልጠና ያልገባ አመራር አይሆንም የሚል ነገር ነበረ። እናንተም ጋር የተወሰነ ተጽፎ አዲስ ነገር ላይ ተጽፎ ማይቸው ነበር እና በወቅቱ ሰርፕራይዝ ያደረገኝን ነጥብ ላነሳ ነው። ጠቅላላ በኢትዮጵያ ውስጥ በኢህአዴግ ውስጥ ያሉ ከፍተኛ ካድሬዎች አዳማ እንዲገቡ ተደረጉ። ወደ አራት ሺህ ሰው ማለት ነው ከዛ በኋላ እኛ ያው የኢህአዴግ ጽህፈት ቤት ስላለን ሊስቱንም እንወስዳለን እና ሊስቱን ስናይ ለምሳሌ ነጋሲ ተወልደ የሚባል ግለሰብ ወይም ኃይለ ሚካኤል ምናምን የሚባል ብሔረሰብ ግለሰብ የደሂዴንን ደሂዴ ግን ወክሎት መጥቷል። ከሻኪሶ ወይ ከአላባ ወይ ከምናምን ወክሎ መጥቷል። ገባህ? እና እንዴ ስታይ ስሙ ነጋሲ ነው። ስሙ ስታየው ተወልደ ነው ወይ ኃይለ ሚካኤል ነው። እንትኑንም ከነቅርጹም ከነ ምኑም ስታየው ታውቀዋለህ ማን እንደሆነ። ይሄ ሰው ወክሎ የመጣው ማንን ነው? ደሂዴግን ወክሎ ነው የመጣው። እና የሆነ ቢሮ ኃላፊ ነው የወረዳ የዞን ምናምን። እና በኋላ ኢንፍራስትራክቸሩን ስናይ ደሂዴግ የሚባለው ድርጅት እንደ ድርጅት ተደራጀ እንጂ የአማራ ብሔረሰብ ሰዎች አሉ። እንደውም በአመራርነት የወረዳ አመራር ሆነው የትግራይ ተወላጆች አሉበት እና እርስ በራስ ውስጡ የኮምቢኔሽኑ ትክክል ያልሆነ ሁኔታ ነው የምታየው። እና ከዛ አንጻር ነው ለማንሳት የፈለግኩት። አርገው ጥሩ አብሮ መነሳት ያለበት አንድ ነገር፣ ብዙ ጊዜ እንግዲህ በፓርቲ ደረጃ በዚህ መልክ አየ ነው እንዴት ነው? በሌላ በኩል ደግሞ የህወሓት ሰዎች በግለሰብ ደረጃ ከክልላቸው አልፈው በፌደራል ደረጃም በሌሎች በተለይም በሀገሪቱ የኢኮኖሚ መዋቅር ውስጥ እጃቸውን በማስገባት በተለያየ መንገድ ስማቸው ጎልቶ የምናነሳቸው ሹማምንት አሉ ተጽዕኖ ፈጣሪ የሆኑ እና እነዚህ ሰዎች እንዴት ነው ከነዚህ ከአራት ፓርቲዎች ውስጥ ጎልተው ወጥተው ይህንን የመቆጣጠር እድሉን ያገኙበትን መንገድ በፓርቲ ውስጥ እንዴት ነው የሚለውን ማየት እንችላለን። እኔ አንድ ሀሳብ ላንሳ፣ እዚህ ጋ ጥሩ ደረሰ። ምናልባት የአርጋውንም ጥያቄ አፍታታው እንደሆነ ለመስፍንና ለኤርሚያስም እንድታስቡበት ለማለት ነው። የኤርሚያስን መጽሐፍ ስናነት አንድ የሚገርም ነገር አለ። ምንድነው? እሱ በተለይ በጥቅም ዙሪያ የሚደራጁ ዘውጌ ዘለል የሆኑ ትናንሽ ጥቃቅን ቡድኖች አይተናል። ለምሳሌ በአዲስ አበባ አደረጃጀት ላይ ሶስት ቡድኖች አይቻለሁ እኔ ለምሳሌ አርከበ ታየዋለ። በሱ ስር ኃይሌ ፍስሃ የሚባል ሰው ታያለ። በሱ ስር መኩሪያ ኃይሌ የሚባል ከደቡብ የመጣ ሰው ታያለ። የእሱ ወዳጅ የሆነ ከባአዴን የተወከለ ምትኩ የሚባል ሰው አለ። በኢህአዴግ አወቃቀር ከሄድ ከተለያየ ቦታ የመጡ ሰዎች ናቸው፣ ግን ከአንድ ሰው ስር ቁጭ ብለው መሬት የሚገዙ የሚሸጡ የሚለውጡ ሀብት የሚያከማቹ ስልጣን የሚከፋፈሉ ከአዲስ አበባ መስተዳደር ሲወጡ ከተማ ልማት ሚኒስትር የሚገቡ ድርጅት ናቸው ማለት ትችላለህ። በሌላ ሳይድ አስቴር ማሞ ከንቲባ እንድትሆን የጠቅላይ ሚኒስትሩ ሚስት እንዴት ሲገፉ እንደነበረ አይተናል። ይሄ እንግዲህ በጾታ ባትለው አስቴርማሞ ከኦሮሞ ብሔረሰብ ናቸው። ሴትዬቱ የቀድሞ ጠቅላይ ሚኒስትር ባለቤት የትግሬ ሴት ናቸው። እንዲህ አይነት የወዳጅነት ግሩፕ አለ። የአዲስ አበባ ልጆች ሆነው የአዲስ አበባ ሰው ያስፈልጋታለች ከተማ ብለው ይገፉ የነበሩ ወዳጃችንን ኤርሚያስን የመሰሉ እንደነ ህላዊ ዮሴፍ አይነት እንደነ ፍሬ ህይወት አይነት መጨረሻ ላይ እንዳውም ከአስቴርም ከሌላም ሰው ሳይሆን ነገር እየው ኩማ ላይ እንዲወድቅ ያደረጉ አሁንም ድንበር ዘለል የሆኑ ቡድኖች አሉ እና ከላይ የዘውጌው ቅርጽ ቢታይም ከስር ደግሞ ግለሰባዊ በአመለካከት ልትል ትችላለህ፣ በፀባይ በመሳሰል ልትለው ትችላለህ፣ ስራ አብሮ በመስራት ልትለው ትችላለህ። የሚንቀሳቀሱ ህቡ የሆኑ ቡድኖች አሉ። እኔ አሁን ጥያቄ ምንድን ነው፣ እነዚህን ግለሰባዊ ቡድኖች ወይም ግለሰብ ሴንተር የሆኑ ቡድኖች ኢህአዴግ እንዴት ነው የሚያስተናግዳቸው? እንዴት ነው የሚናበቡት፣ ከዘውጌው ከህወሓት ዶሚናንስ ጋር ማለት ነው። እኔ ስለ ድርጅቱ አንድ ነገር መጀመሪያ እንደው ድርጅቱ ስል መለስ ሳይሆን ኢህአዴግ፣ እኔ በመጀመሪያው ነበር የተረዳሁት። እሺ ኢህአዴግ በእውነት እንደ እንደ አንድ የአራት የፖለቲካ ቡድኖች ስብስብ ህይወት ያለው ድርጅት ነው ወይ? እንደ እውነቱን ለመነጋገር ለምሳሌ እነዚህ አራት ድርጅቶች ይደራደራሉ ወይ እንደው የሀገር ቤት ምሳሌ ለመስጠት ለምሳሌ የመድረክን እንቅስቃሴ ኔ ባለፉት ሶስት አመታት ያደረጉትን ማለት ነው እና ቁጭ ብለው ተከራከሩ፣ ተጣሉ፣ መጨረሻው ምንም ይሆን ግን እነዚያ ፓርቲዎች የሆነ አይነት እኩልነት አለ በመካከላቸው። ይሄን እኔ የምቀበለው እዚህ ድረስ ነው። አንተ ወደዚህ ና፣ እኔ ደግሞ እዚህ ድረስ እመጣለሁ ይባባላሉ። ሰማይ እንዲሆነ የተተረጎመ ለራሳቸው ቢያንስ ለራሳቸው ግልጽ የሆነ ፍላጎት አላቸው እና ያን ፍላጎታቸውን ደግሞ ለምንድን ነው ኮምፕሮማይዝ በማድረግ ከሌሎች ጋራ አንድ አይነት የጋራ ጥቅም ለማራመድ ይሞክራሉ። ኢህአዲግ ውስጥ ያሉት ድርጅቶች ከህወሀት በስተቀር በተለይ በመጀመሪያዎቹ አስር አመታት ውስጥ እንደዚህ አይነት ግልጽ የሆነ የሚደራደሩበት ፍላጎት የነበራቸው ድርጅቶች አይደሉ። አሁንም እዛ ደረጃ ላይ የደረሱ ወይም እንዲደርሱ የተፈቀደላቸው ሆኖ አይታይም እንደምናያቸው እና ሪሊ ኢህአዴግ ገና ከጅምሩ የአራት ድርጅቶች ህብረት ሊሆን የሚችልበት ሁኔታ አልነበረም፣ አልተፈጠረም። ቅድም እንዳልኩት ኢህአዴግ የተፈጠረው ህወሐት ከነፃ አውጭነት ወደ መንግስት ስልጣን ያዥነት ሲሸጋገር ለዛ ሽግግር እንደ መሳሪያ የተጠቀመበት ስብስብ ነው እንጂ ከዛ የዘለለ ነገር የለው። እስካሁን ድረስም እነዚህ ድርጅቶች የራሳቸው ፍላጎት ፈጥረው በዛ ፍላጎት ላይ ደግሞ ከሌሎች ድርጅቶች ከአባል ድርጅቶቹ ጋር ቁጭ ብለው የሚደራደሩ አይመስሉም፣ ወይም ይሄንን የሚያሳይ ምንም ምልክት የለም። ቢያንስ ቢያንስ እንወክለዋለን የሚሉትን ህዝብ ትንሽ ፍላጎት እንደው መሰረታዊ እንኳ ትንሽ ፍላጎት እንኳን ወክለው ሲከራከሩ አይታዩ እና ሪሊ ኢህአዴግ በውስጣዊ ባህሪው ገና ከጅምሩ እንደ ጤናማ የአራት ድርጅቶች ህብረት የሚሰራበት ሁኔታ አልነበረም። ኤንድ ከዛ በኋላ በሂደትም የተፈጠረ አይመስለኝም። ይሄ በኋላ ደረሰም ወደ አነሳው ህወሀት የህወሀት የተወሰኑ ሰዎች በፖለቲካውም በኢኮኖሚውም የበለጠ ድምፅ እንዲኖራቸው ያደረገው ያደረገውን ሁኔታ አንድ መንደርደሪያ የሚሰጠን ይመስለኛል። ከተወሰነ ጊዜ በኋላ መለስ የተከተለው ስትራቴጂ ምንድን ነው? ከሞላ ጎደል በህወሓት ዙሪያ የተሰባሰበው የፖለቲካ ኤሊት የደጋፊ ሆኖ እንደሚቀጥል በተወሰነ መልኩ እርግጠኞች ናቸው ከሌላ ብሔር የሚመጣው የፖለቲካ ኤሊት ግን በዚሁ አቋሙ በዚሁ ታማኝነቱ እንደሚቀጥል ምንም ማረጋገጫ አልነበር። ስለዚህ ለዚህ ኤሊት የፖለቲካ አቅም ከመስጠት ይልቅ የተወሰነ የኢኮኖሚ ጥቅም በመስጠት የስርዓቱ አካል እንዲሆን ማድረግ ነው የመረጡት። አሁን ያው ብዙ ጊዜ እንደው ጥቂት የህወሓት ሰዎች ይዘርፋሉ ይባላል እንጂ ዘራፊዎቹ እነሱ ብቻ አይደሉም። የኦህድድ መሪዎች እና የተወሰነው ኤሊት እልም ያለ ሌባ ነው። የሌሎቹም እንደዚሁ። እንግዲህ አንዱ ከአንዱ አንድ ቀን ታሪክ ፈቅዶልን ቁጥር ደምረን እገሌ ይሄን ያህል በልቷል፣ እገሌ ፓርቲ ይሄን ያህል በልቷል እንል ይሆናል እንጂ የቁጥር ልዩነት ካልሆነ በስተቀር ኤሊቱ የኢኮኖሚ ጥቅም ተካፋይ እንዲሆን በማድረግ የድርጅቱ ታማኝ ሎሌ ሆኖ እንዲቀጥል የማድረግ ስትራቴጂ ነው የተነደፈው። የፖለቲካ ኤሊቱን ብቻ አይደለም ደግሞ የኢኮኖሚውንም ጭምር ለድርጅቱ ታማኝ የሆኑ ሰዎች ኢኮኖሚው አነሰን በዛም የሚያመጣውን አዲስ ሀብት እንዲካፈሉት የማድረግ ስትራቴጂንም ተከትለዋል እና ይሄ የጥቅም ሰንሰለቱ ስርዓቱ ውስጥ የማስገቢያ ነው። ቅድም እንደተባለው ለምሳሌ ከደቡብ የሚመጡት የፖለቲካ መሪዎች የፖለቲካ አቅም ሊኖራቸው የሚችልበት ነባራዊ ሁኔታ የለ ምክንያቱም በህዝብ ቁጥር ከተመጣ በጣም ማይኖሪቲ ከሆነ ግሩፕ ነው የሚመጡት። ስለዚህ ኢህአዴግ ውስጥ የኃይል ሚዛን አሰላለፍ ለውጥ ሊያመጣ የሚችል የህዝብ ድጋፍ ይዘው ሊመጧቸው። ስለዚህ ያላቸው አማራጭ በኢኮኖሚው እየተሳሰሩ ተጠቃሚ መሆኑ እና አንዱ ምንጩም ይሄ የፓርቲው ውስጣዊ ተፈጥሮ ይመስለኛል። ወደ ኤርሚያስ ስንሄድ አሁን መስፍን ካነሳው የመጨረሻው ነጥብ ልነሳና እኔም እሱን ሼር ስለማድረገው ነው። የኢህአደግ እንደ ድርጅት የአራት የብሔር ድርጅቶች ውህደት ነው ወይ የሚለው በተለይ ውስጥ ሆነ ስታየው በጣም በጣም በቃ የውሸት መሆኑን ታረጋግጣለህ። እና ከሶስት አራት ነጥቦች አንጻር ሊየው፣ ይሄ የመጀመሪያው ጉዳይ፣ ለምሳሌ የጉባኤ ሪፖርትን ውሰድ። አንዱ ድርጅቶቹ በየሁለት ዓመቱ ያው እንደምታውቁት ጉባኤ ያካሂዳሉ። ጉባኤ ሲያካሂዱ እንደ ትልቅ የጉባኤ መገምገሚያ የሚሆነው ሪፖርት ነው፣ የጉባኤ ሪፖርት ነው። ይህን የጉባኤ ሪፖርት በተለይ ከአስራ ዘጠኝ ዘጠና ሁለት ወደዚህ ብትወስዱት የአራቱን ድርጅቶች በተናጠል ነው ጉባኤ የሚያካሂዱት። የጉባኤው ሪፖርት ግን ተመሳሳይ ነው። የኦህዴድ የጉባኤ ሪፖርት ከደህዴን ጋር ከህወሓት ጋር ተመሳሳይ ነው። ሪፖርቱ ራሱ የሀምሳ ስልሳ ገጽ ማለት ነው። ይሄ ሪፖርት የሚጻፈው በአቶ መለስ ነው። ሪፖርቱ መጻፉ ብቻ ሳይሆን እኔ ማፍርበት ነገር አለ። አንዳንዴ አንድ ጊዜ ያየው ኢህአዴግ ቢሮ በትግርኛ ተጽፎ ነው ያየው። ስለዚህ ያ በትግርኛ የተጻፈ ሪፖርት ወደ አማርኛና ወደ ኦሮምኛ ወደ ቁቤ ይተረጎምና ቅርጽና ይዘቱን ሳይቀይር ለኦህዴድ ጉባኤ ይቀርባል፣ ለብአዴን ጉባኤ ይቀርባል፣ ለደህዴን ጉባኤ ይቀርባል፣ ለህወሓት ይቀርባል። ግን ያዘጋጀው ሰው እንዳልኩ አቶ መለስ ነው። የተዘጋጀውን በትግርኛ ነው። ስለዚህ ከጉባኤ ሪፖርቱ ተነስተ ስታይ ትልቁ እንግዲህ አንድ እንትን የአንድ ድርጅት ትልቁ ነገር ጉባኤ ነው። ከጉባኤ ቀጥሎ ነው ሌሎቹ ነገሮች የሚወጡት። በጉባኤ እንኳን ተጽዕኖ አለባቸው ማለት ነው። አንድ ሁለተኛ ኢቭን የአካሄዱ ላይ ህወሓት ሲወስን ታያለህ። የጉባኤዎቹ እንግዲህ አንዱ ነቀምት፣ አንዱ ባህር ዳር፣ አንዱ ምናምን ነው የሚያካሄደው። ግን በሆል አካሄዱን ብታየው፣ የስብሰባውን አጀንዳዎች ብታያቸው፣ ምን ይደረጋል የምትለውን ብታያቸው፣ ከህወሓት የተወሰነውን ውሳኔ ነው የምታየው። እና አንዳንድ ጊዜ በህወሓቶች ለራሳቸው ማድረግ የማይፈልጉትን ነገር ሌሎቹ ላይ አድርገው ታያለህ። ለምሳሌ አንድ ብሔራዊ ድርጅት የብሔራዊ ድርጅቱ ሊቀመንበርም ፕሬዚደም ሆኖ ፕሬዚደም የሚባለው ይሄ ሪፖርቱን የሚያቀርበው ሆነ ከዛ ቀጥሎ ደግሞ የአስመራጭ ኮሚቴም ሆነ ይሄ እንግዲህ ደርግም ያላደረገው ነገር ነው። ይማችን ሌሎቹ ሶስቱ ድርጅቶች አላደረጉትም። ይሄ የተደረገበትም ምክንያት አለው። ስለዚህ ከመጀመሪያ ከሪፖርት ጉባኤ ከጉባኤ ሪፖርት እንኳን ብንነሳ ከህዋት የመነጨ ሰነድ ነው። ይሄ የመጀመሪያ ጉዳይ ነው። ሁለተኛ ምደባና ሽግሽግ ነው። ይሄ ምደባና ሽግሽግ በቀጥታ በብሔራዊ ድርጅት ወይም በእንትኑ ነው የሚካሄደው በድርጅቱ ነው የሚካሄደው። የክልሎቹን ፕሬዚዳንት የመምረጥ የእነማን ፕሬዚዳንት በፓርቲው ነው የሚመረጠው። ፓርቲው ሲመርጥ ደግሞ ቅድም ያነሳሁት የዴሞክራሲያዊ ማዕከላዊነት መርሁ ስላለ ቁንጮው ላይ የተቀመጠው ሰው እነዚህ ቡድንም ይሁኑ ግለሰቦች የህዋት ቡድኖች የየክልሎቹን ፕሬዚዳንቶች የመምረጥ የየክልሎቹን ስራ አስፈጻሚዎች የመምረጥ በቀጥታም ሆነ ቀጥተኛ ባልሆነ መንገድ ሚና አላቸው፣ እና ይሄ ምደባና ሽግሽጉም በእነሱ የሚካሄድ ነው። ሶስተኛው ፖይንት የማሰልጠኛ ተቋማት ናቸው። የማሰልጠኛ ተቋማትና የዚህ ከስልጠናው በኋላ የሚቀርቡ ግምገማዎች አሉ። እንግዲህ ታስታውሱ ከሆነ መጽሐፌ ላይ ስለ ዶን ቦስኮ አንስቻለሁ። ዶንቦስኮ የሚባለው ምን ያህል የማሰልጠኛ ተቋም ሳይሆን አይምሮህን የሚሰለብበት ቦታ ነው። እንደሱ አይነት ተቋማት በየቦታው አሉ። በየድርጅቶቹ የራሳቸው ተቋማት አላቸው እና እዛ ጋር ምን መሰለ ሳርፕራይዝ የሚያደርግህ አርጋው የሚቀርቡት ነጥቦች ናቸው። በስልጠናው መጨረሻ ላይ በተለይ የሚቀርቡት የመገምገሚያ ነጥቦች ሲጀመር ያው የመሰልጠኛ ሰነዱን የሚያዘጋጀው ህወሓት ነው ወይም አቶ መለስ ነው፣ ስልጠና ሰነዶቹን የሚያዘጋጀው አንድ። ከዛ ቀጥሎ ግን መገምገሚያ ሆነው የሚቀርቡት ነጥቦች ራሱ በግለሰብ ደረጃ ሳትወድ በግድህ አንገትህን ሰብረህ የምትገባበት ነው የሚሆነው። ለምሳሌ አንዱ የመገምገሚያ ነጥብ የትግራይ የህወሓት የበላይነት አለ ብለህ ታምናለህ ወይ ትባላለህ። መጨረሻ እኮ አስራ አምስት ቀን አንድ ወር ከሰለጠንክ በኋላ የምትቀርብ ነጥብ ናት እቺ ነጥብ እና እንግዲህ ኢማጅን የህወሓት የበላይነት አለ ብለህ ብትል ምን ልትሆን እንደምትችል ይታወቃል። እችስ ፖይንት ለምንድን ነው ተመዛ የመጣችው የሚለውም ሌላ ጥያቄ ነው። እና ራስን ታዋርዳለ ወይ ትባላለ እስከ ዘጠና ሶስት ዘጠና አምስት ድረስ አንዱ መገምገሚያ ነጥብ እራስን የማዋረድ ካፓሲቲ እና እንግዲህ ራስን ማዋረድ ማለት ያው አንደርስታንድ ይደረጋል። ከራስ በላይ ለድርጅቱ ምን ያህል አስቀድመህ እንትን ትሰጣለህ የሚለውን ለማስተላለፍ ነው እና ቅና መጨረሻ ያነሳውል ለመደገፍ ያለ ፍላጎት ምንድን ነው እነዚህ ነጥቦች ጎትተ ስትወስዳቸው የሚዘጋጁትም በህወሀት አካባቢ ስለሆነ ይሄ አባሉና ካድሬው አንገቱን ደፍቶ እንዲኖር የሚያደርጉ ነገሮች ናቸው። እነዚህን ለማንሳት ነው የፈለግኩት። በተረፈ የደረሰ ያነሳው የዚህ የግለሰባዊ እና የህብረተሰብ ትስስሩ የጥቅም ትስስር ነው። እኔ ያየሁት ነገር ከላይ ከላይ ያሉት ህዋቶቹ ናቸው። በየትኛውም ሰንሰለት ይሁን ማለት ነው። ከዛ በኋላ ግን የሚያስተሳስራቸው ነገር ጥቅም ነው። ለምሳሌ የአርከበ ቡድን ብለን ስናስብ ይሄ የአርከበ ቡድን ከሌሎች ብሔራዊ ድርጅቶች የሚጠቅመውን ሰዎች ጎትቶ አስቀምጧል። እንደነ ሙኩሪያ አይነት ሰው ማለት ነው። አዜብም አለች። ከዛ በኩል የአዜብ ቡድን ውስጥ ቅድም ያነሳችኋት አሁን ምክትል ጠቅላይ ሚኒስትር የሆነችው ሴት አለች። ይሄ ግን ቤዚካሊ የጥቅም ቡድን ነው። ከላይ ግን በጥቅም ቡድን ውስጥ ከላይ ሆኖ እራሱ የሚያሽከረክረው የህወሓት ሰዎች ናቸው፣ እና በዛ ደረጃ መታየት ያለበት ይመስለኛል። ይሄን ለማለት ነው አርጋው የመጀመሪያውን ክፍል መሰናዶ አገባደድን። ኤርሚያስ ለገሰ፣ መስፍን ነጋሽና ደረሰ ጌታቸውን ነበረ በውይይቱ ላይ የሰማችኋቸው። ሳምንት በሌሎች ጥያቄዎች ስለ ኢህአዴግ አስገራሚ ውስጥ አሰራሮች እንሰማለን። አብሬያችሁ የቆየሁት አርጋሽን የነበርኩኝ ከዋዜማ ጋር የነበራችሁ ጊዜ የሚያስቆጭ እንዳልነበረ ተስፋ አደርጋለሁ። አስተያየቶቻችሁን ዋዜማ ራዲዮ አትጂሜል ዶት ኮም፣ ዋዜማ ራዲዮ አትጂሜል ዶት ኮም ላይ አለበለዚያም በማህበራዊ ገጾቻችን በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ጻፉና አግኙን። ዋዜማ ራዲዮ ብላችሁ አግኙን። እስከ ሳምንት ደህና ቆዩ።